so የዩናይት ስቴትስ አስተዳደር ሰሞኑን ይፋ ያደረገው የቪዛ ክልከላ ውሳኔ የሁለቱን ሀገሮች ግንኙነት በእጅጉ የሚጎዳ ነው ሲል የኢትዮጵያ ውጭ ጉዳይ ሚኒስቴር አስታውቋል። አስተዳደሩ እዚህ ውሳኔ ላይ ለመድረስ የሚያስችል በቂ ምክንያት የለውም ሲሉ ነው የሚኒስትሩ ቃል አቀባይ አምባሳደር ዲና ሞፍቲ የተናገሩት። ከዩናይት ስቴትስ ጋር ያለን ግንኙነት እንዲበላሽ አንፈልግም ያሉት ቃል አቀባዩ፣ አስተዳደሩ ውሳኔውን በድጋሚ እንዲመረምረው ግን የሀገራቸው ፍላጎት መሆኑን ጠቁመዋል። እስክንድር ፍሬው Zizrun is our የኢትዮጵያ የውጭ ጉዳይ ሚኒስቴር ጋዜጣዊ መግለጫ የዩናይትድ ስቴትስ አስተዳደር በአገሪቱ ባለስልጣናት ላይ የቪዛ እገዳ ውሳኔ ይፋ ካደረገ በኋላ የመጀመሪያው ነው። ለሚኒስቴሩ ቃል አቀባይ አምባሳደር ዲና ሙፍቲ የቀረቡት ጥያቄዎችም ሁሉም በሚባል ደረጃ ከዚሁ የቪዛ እገዳ ውሳኔ ጋር የተያያዙ ነበሩ። ቃል አቀባዩ በማብራሪያቸው የዩናይትድ ስቴትስ አስተዳደር ውሳኔ ለበርካታ ዓመታት የዘለቀውን የሁለቱን ሀገራት ጠንካራ ግንኙነት ከግምት ያላስገባ መሆኑን አስረድተዋል። ቅርብ ጊዜ ወዲህ አልሸባብን በመታገል ብቻ ሳይሆን በኮሪያት ጦርነት ፋይቴ ስድስት አካባቢ ነው። አሜሪካኖች የተባበሩት መንግስታት ድርጅት እዝ ስር ወደ ኮሪያ በዘመቱ ጊዜ ከአፍሪካ ውስጥ ብቸኛ ሀገር እዛ የነበረች ኢትዮጵያ ናት። አብረናቸው ብዙ ጊዜ ነበርንና ታሪካዊ ግንኙነት ነው ያለን። ይሄ ግንኙነት ከተበላሸ የምንጎዳው ብዙ ነን ለማለት ነው። ከሪጅናል በላይ ነው ማለት። ኢትዮጵያ ብቻዋን ያለ የምትጎዳው አሜሪካንም ይጎዳል፣ ከሁሉ በላይ ደግሞ ሪጅኑ ይጎዳል ነው። ቃል አቀባዩ አክለው እንዳሉት ይህ የረጅም አመታት ግንኙነት እስካሁንም በተለያዩ የትብ ሽብር መስኮች ቀጥሏል። ከቅርብ ጊዜ ወዲህ በፀረ አልሸባብ አካባቢው ሽብርተኝነትን በመታገል ብቻ አብረን አረግናቸው ናቸው። ጉዞዎች ጉዞች ከግምት ሊገቡ ይችላሉ። የሚሰጡት ትርጉም በሰላም ጥበቃ ኢትዮጵያ ሚና ጉልህ ነው። እዚህም ላይ ኢምፓክት አለው ነው እዛ ውስጥ አሜሪካኖችም ፍላጎት አላቸው ኢንትረስት አላቸው ለማለት ተፈልጎ ነው። ስለዚህ የጉዞ ክልከላው እና ሌሎችም ምናልባት ተዛማጅ እርምጃዎች ለአሜሪካ አይጠቅሙም ነው። በእኛ በኩል አሁንም እየተባለው ያለው ይህን ተቀባይነት የለውም፣ ለዚህ የሚያበቃችሁ ምክንያትም የላችሁም ነው። የዩናይትድ ስቴትስ አስተዳደር የጉዞ እገዳ ሁኔታ አለው በተለይ በትግራይ ክልል ካለው የሰብዓዊ ሁኔታ ጋር በተያያዘ ነው። በዚያ ያለው ቀውስ እንደዚሁም ለኢትዮጵያ ሉዓላዊነት፣ ብሔራዊ አንድነትና የግዛት አንድነት ስጋት የሆኑ ሌሎች ሁኔታዎች በእጅጉ እንዳሳሰቡትም ነው አስተዳደሩ የገለጸው። ዲፕሎማሲያዊ ጥረቶች ቢደረጉም በትግራይ ክልል ግጭት እየተሳተፉ ያሉ አካላት ያንን ለማቆምና ለፖለቲካዊ ቀውሱም ሰላማዊ መፍትሄ ለመፈለግ ምንም አይነት ትርጉም ያለው እርምጃ አለመራመዳቸውን ይገልጻል መግለጫው። በክልሉ የተለያዩ የሰብአዊ መብት ጥሰቶች እየተፈጸሙ መሆኑን የጠቀሰው የዩናይትድ ስቴትስ መግለጫ ይህም በእጅጉ አሳሳቢ መሆኑን ጠቁሟል። ግጭት ካልቆመና የሰብአዊ እርዳታ ተደራሽነትን በፍጥነት ካልተስፋፋ አሁን ያለው የምግብ እጥረት ወደ ከፋ ረሃብ ሊያመራ እንደሚችልም ነው የጠቆመው። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ግን በተለይ ከተደራሽነትና ከሰብአዊ መብት ጥሰት አንጻር የተለያዩ ስራዎች መሰራታቸውን ጠቅሰዋል። ከአሜሪካ ብቻ ሳይሆን ከተቀረሙ የዓለም አቀፍ ሕብረተሰብ ቅርብ ጊዜ ወዲህ ሲያሟግቱን የነበሩት ሲያነጋግሩን የነበሩት ጉዳዮቻቸው አንዱ የአክሰስ ጉዳይ ነው። የሰሜን ሀገራችንን ክፍል በተመለከተ የአክሰስ ጉዳይ ተፈቅዷል ኦልሬዲ። ስለተፈቀደም ነው በርካታ ኤንጂዎች ናቸው ዛሬ እዛ አካባቢ ያሉት። ኤንጂዎ ብቻ አይደለም ዓለም አቀፍ ጋዜጠኞች ጭምር አሉ። እናንተ ታውቃላችሁ ብዬ አስባለሁ። የተከፈተን ነገር አይ አልተከፈተም፣ የለም፣ እዛ የለንም የሚባለው ነገር ፍጹም ትክክል አይደለም ነው የሰብአዊ መብት ጥሰቶች እዛ አካባቢ ይፈጸማሉ፣ ሊፈጸሙ ይችላሉ። ምክንያቱም ወታደራዊ እንቅስቃሴዎች የሚደረጉበት አካባቢ ነው እና ያንን የሰብአዊ መብት ጥሰትን ደግሞ እናጣራ፣ አብረን የሚለው አቋም ወደ ተወስዶ እየተሰራ ነው ያለው የኢትዮጵያ የሰብአዊ መብት ኮሚሽን አንዳንድ መግለጫዎችም ከወዲሁ መስጠት ለእናንተ መግለጫ እየሰጠ ያለበት ሁኔታ ነው ያለው። ይሄ እያለ ለምንድነው የምትክዱት የሚል ነው። የሰብአዊ እርዳታ በተመለከተ በአንድ ሁለት ዙር፣ አሁን ሶስተኛ ዙር ተጀምሯል። ለተጎዳ አካባቢ ሰው ሰብአዊ እርዳታ እየደረሰ ያለበት ሁኔታ ነው ያለው። መጀመሪያ አካባቢ አራት ነጥብ አምስት ሚሊዮን አካባቢ ከትሏል። ነጥብ እንደዚህ አሁን ሶስተኛ ዙር ተጀምሯል። በምንሱ አይደለም የመኸር ጊዜም ስለሆነ ለገበሬዎች ዘር ማድረስ ምን ማለት ግብርና ምስር ሁሉ ከፍተኛ በጀት እየመደበ እየተንቀሳቀሰ ያለበት ሁኔታ ነው ያለው። የዩናይትድ ስቴትስ አስተዳደር መሬት ላይ ያለው እውነታ ምን እንደሆነ አያውቅም ማለት እንደማይቻልም ነው አምባሳደር ዲና የሚናገሩት። መረጃ ስላልደረሳቸው አይደለም ጥቅምን በመረጃ መረጃ እንኳንና የምዕራቡ ዓለም እንደ አሜሪካ አይነት ሀገር ያለውን ነገር በተለያየ መንገድ በቴክኖሎጂ በረቀቀ መንገድ ያገኛሉ። ስለዚህ የመረጃ እጥረት አይደለም፣ መረጃው ስላልደረሳቸው አይደለም። አንዳንዱ ደለብሬት ነው። ፋብሪኬሽን ጥቅም፣ ምናልባትም የፖሊሲ ነጻነት የሚባላል። ለምሳሌ ሶስተኛ ዓለም ሀገር በተመለከተ የኮልድ ወር ጊዜ ሁለት ካምፖች በነበረው ጊዜ አሜሪካና ሶቪየት ህብረት ካምፕ ሁለቱ መካከል የነበረው ሽኩቻ አለምን በሁለት ተከፈለበት ነው። እኛም ያጦስ ደርሶናል፣ ያይጠፍ አንተ ደርሶናል። አንዴ ከአሜሪካን ጎን ሆነናል፣ አንዴ ኢትዮ ሶማሊያ ጦርነት ጊዜ ከሶቪየት ዩኒየን ከሚባለው ጋር ነበር። መሳሪያ ተከለከልንበት ዘመን ነው የነበረው። በዛን ሰዓት ታዳጊ ሀገሮች እንደኛ አይነቶችን በቁጥጥር ስር የማድረግ ዝንባሌው ጠንካራ ነበር። ነገር ግን ኮልድ ወር ከፈረሰ በኋላ አሁንም ተጽዕኖዋል። አንደኛ የነበሩ ሀያል ሀገሮች አሉ። ሁለተኛ ደግሞ ታዳጊ አሁን እየመጡ እያቆጠቆጡ ያሉ ሀያላን ሀገሮች አሉ። ሀገሮችን ሪሶርስ መቆጣጠር፣ የፖሊሲ ነጻነት መንሳት፣ ከኔ ጋር ብቻ ሁን የማለት ነገር አለ። የሁለቱን ሀገራት ግንኙነት ባለበት ደረጃ የማስቀጠሉ ጉዳይ ግን አብቅቶለታል ብለው እንደማያምኑ አምባሳደር ዲና ጠቁመዋል። እኛ ነገሩን ማጋጋል አንፈልግም። ከአሜሪካ ጋር ያለንን ግንኙነት እንዲበላሽ አንፈልግም። ልቦና ግዙት እና ሪቪው አድርገው ያስተዳደሩ አሁን የወሰደውን ሜዥር የሚለውን መልእክት ብቻ ነው ማስተላለፍ የሚያስፈልገው። ነገር ግን አንድ ሬድ ላይት አለ ሬድ ላይን አለ ቀይ መስመር አለ ነጻነት የኢትዮጵያ ሉዓላዊነት በገንዘብ በአይ ኤም ኤፍ በወልድ ባንክ በምን የሚቀየር እንዳልሆነ መንግስትን ቢቀይር የኢትዮጵያ ህዝብ አይፈቅድለትም። ይህን ምልክቶች አሁን እያየን ያለንበት ሁኔታ ነው የነበረ ነው የሀገሪቷን ታሪክ እንደዛ ነው። ያሉትን ችግሮች በተመለከተ ዩናይትድ ስቴትስን ጨምሮ ከዓለም አቀፍ አጋሮች ጋር ተከታታይ ውይይቶች መደረጋቸውን የኢትዮጵያ የውጭ ጉዳይ ሚኒስቴር ትናንት ባወጣው መግለጫ አስታውሷል። የተወሰኑትን ችግሮች ከመፍታት አንጻር ተጨባጭ መሻሻሎች በታዩበት ሁኔታ የጉዞ እገዳ ውሳኔ መተላለፉ ግን ገንቢ የሆነውን የውይይት መንፈስና በመሬት ላይ የተገኙትን ውጤቶች የሚጎዳ መሆኑንም አስታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ነው።